ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 19 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን። እኔም ቆንጆ ይታየ ነኝ። ሰብዓዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም። አቶ ዋቄ ማሞ ይባላሉ ቅሊንጦ እስር ቤት ውስጥ የነበረ ልጃቸው እስር ላይ ሳለ በድብደባ መሞቱን ከተናገሩበት እየተቀነጨበ ነው የሰማችሁት። እስረኞችን ለማስታወስ ትናንት በተካሄደው የኢንተርኔት ላይ ዘመቻ ላይ የተጠናቀረ ዘገባ በአብይ ርዕስ ይዘናል። ለአርእስተ ዜናው ቆንጅት። የኤርትራ መንግሥት የሚበዙት የመስተንግዶ አገልግሎት ሰጪ የሆኑ 450 የንግድ ድርጅቶችን ዘግቷል። ምክንያት ንግዳቸውን በቼክና በባንክ ለባንክ ልውውጥ ስለማያካሂዱ ሀገሪቱን ገቢ አሳጥተዋል ብሎ ነው። ዩናይትድ ስቴትስ ሶማሊያ ውስጥ የአየር ጥቃት አደረሰች፣ አራት የአልሸባብ አባላትን ገድላለች። ዋና ከተማዋ ሞቃዲሾ አጠገብ ፈንጂ ጭኖ ይጓዝ የነበረ መኪናም አውድማለች ሲል የአፍሪካ እዝ የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ሌሎችም ዜናዎች አሉ። አመሰግናለሁኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኤርትራ መንግስት ብዙዎቹ የመስተንግዶ አገልግሎት ሰጪ የሆኑ አራት መቶ ሀምሳ የንግድ ድርጅቶችን አዘግቷል። ምክንያት ንግዳቸውን በቼክ እና በባንክ ለባንክ ልውውጥ ስለማያካሂዱ የሀገሪቱን መጣኔ ሀብት ገቢ በማሳጣታቸው ነው ብሏል የመንግስቱ መግለጫ። የተቃዋሚዎች ድረገጽ የሆነው አዋተ ዳትካም የጠቀሳቸው አንድ የአትክልት መደብር ባለቤት አትክልታችንን ይሸምቱ የነበሩት የንግድ ድርጅቶች በመዘጋታቸው ምክንያት እየተበላሸብን ነው፣ ሌላ ልንገዛ አልቻልንም ማለታቸውን ጠቅሷል። ባለፈው ዓመት የኤርትራ መንግስት በሀገሪቱ የሚዘዋወረ ገበያ ላይ የሚዘዋወረውን የገንዘብ ብዛት በመቀነስ የዋጋ ግሽበቱን ለመዋጋት አዲስ የባንክ ስርዓት ጀምሮ እንደነበረ ሲታወስ በዘመናዊ ቴክኖሎጂ በሰው ኃይልና ስልጠና እጥረት ምክንያት የቁጥጥር ስርዓቱ በደንብ እንዳይሰራ አሉታዊ ተጽዕኖ እንዳሳደረበት ተጠቁሟል። የኤርትራ መንግስት በመግለጫው የንግድ ድርጅቶቹ የተዘጉት በጊዜያዊነት ከአንድ እስከ ስምንት ወር ለሚዘልቅ ጊዜ ብቻ ነው ብሏል። የእርምጃው ነቃፊዎች በበኩላቸው ድርጊቱ የሸቀጥ አቅራቢዎችና የጅምላ ነጋዴዎችን ከወዲሁ ገዢ አሳጥቷል ብለዋል። ዩናይትድ ስቴትስ ትናንት ረቡዕ ሶማሊያ ውስጥ ባደረሰችው የአየር ጥቃት የሽብሩ ቡድን የአልሻባብ አራት አባላትን መግደሏንና ዋና ከተማይቱ ሞቃዲሾ አቅራቢያ ፈንጂ ጭኖ ይጓዝ የነበረ መኪና ማውደሟን የዩናይትድ ስቴትስ የአፍሪካ እዝ ዛሬ አስታወቀ። የአየር ጥቃቱ የተካሄደው ከሞቃዲሾ በስተ ምዕራብ 25 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሲሆን መኪናው ላይ የተጫነው ፈንጂ ሞቃዲሾ ውስጥ በሲቪሎች ላይ ሊያደርስ ይችል የነበረን ጉዳት ማስቀረት መቻሉን እዙ አስታውቋል። የአፍሪካው እዝ ባወጣው መግለጫ ከሶማሊያ ፌዴራል መንግሥት ጋር በማስተባበር በተካሄደው የአየር ጥቃት አንድም ሲቪል ሰው እንዳልተገደለ አውቀናል ብሏል። ባለፈው ዓመት ውስጥ ዩናይትድ ስቴትስ በሽብርተኛው አልሻባብና ቁጥራቸው እየጨመረ በመጣው ከእስላማዊ መንግስት ቡድን ጋር የተቆራኙ ተዋጊዎች ላይ ከሰላሳ በላይ መሰል የአየር ጥቃቶችን አድርሳለች። ባለፈው እሁድ ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ኪስማዮ አካባቢ አስራ ሶስት የአልሻባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የላይቤሪያ ፕሬዝደንታዊ ዳግም ምርጫ ውጤት ቆጠራው እየተካሄደ ነው። የመራጩ ቁጥር ድምፅ ለመስጠት ከተመዘገበው በእጅጉ ያነሰ መሆኑን የአገሬው ጋዜጦች ዘግበውበታል። የአሜሪካ ድምጿ ማርያም አዲያሎ ያጠናቀረችው አጠር ያለ ዘገባ አለ፣ አሉላ ከበደ ያቀርበዋል። ላይቤሪያውያን የትላንት በስቲያውን ዳግም ምርጫ ኦፊሴላዊ ውጤት በመጠባበቅ ላይ ሲሆኑ የምርጫ ስርዓቱ እስካሁን ሰምሯል፣ ሂደቱም መስተጓጎል አልገጠመውም ሲል የብሔራዊ የምርጫ ቦርድ አስታውቋል። የላይቤሪያው የምርጫ ኮሚሽን ሊቀመንበር ጀሮም ኮርኮያ የምርጫ ሂደቱ እምብዛም መደነቃቀፍ አልገጠመውም። ሊነገሩ የሚችሉ ቢኖር እንኳን ጥቃቅንና ጥቂት ድንገቶች ናቸው። ማከል ያለብኝ እነኚህ ድንገቶች ተከስተው በተገኙ ጊዜም ሁሉም ማለት ይቻላል በቦታውና ወዲያውኑ የማስተካከያ እርምጃ ተወስዶባቸዋል፣ ነው ያሉት ሊቀመንበሩ። ክሪስ ፉሙንዮ ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ያደረገው በዓለም አቀፍ ደረጃ ዲሞክራሲያዊ ተቋማትን ለማጠናከር የሚሰራው መንግስታዊ ያልሆነው ተቋም በእንግሊዝኛው ምህፃረ ቃል ኤንዲአይ ዓለም አቀፍ የምርጫ ታዛቢ ናቸው። እርሳቸውም የቀደመውን የሚስተር ኮርኮያን አስተያየት ያስተጋባሉ። መስመሮቹ እንዳያደናግሩ በግልጽ ተለይተዋል። የመራጮች ምርጫ ካርዶች ድምፅ ሰጪው የት እንደሚሰለፍ እንዲያሳዩ የሚያግዙ ምልክቶች ተቀምጦባቸዋል። በአጠቃላይም መራጮች ድምፁን ለመስጠት ተሰልፎ ይጠባበቅ የነበረባቸው ሰልፎች በጥሩ መንገድ ነው የተያዙት። ይሁንና ቆየት ብሎ የወጡ አንዳንድ ዘገባዎች ግን አንዳንድ የተጭበረበሩ ሁኔታዎች መታየታቸውን ጠቁመዋል። አጭበርብረው ሁለት ጊዜ ድምፃቸውን ለመስጠት የሞከሩ አንዲት ሴት መያያዛቸውንም ብሔራዊ ምርጫ ቦርድ አረጋግጧል። በላይቤሪያው ፕሬዚዳንታዊ ምርጫ ታዋቂው የቀድሞ የላይቤሪያ እግር ኳስ ተጫዋች ጆርጅ ዋያ እንዲሁም ምክትል ፕሬዚዳንቱ ጆሴፍ ቦካይ በተመሳሳይ ሙስናን እንዋጋለን፣ ንጹህ የመጠጥ ውሃና የኤሌክትሪክ አቅርቦት የማያገኘውን አብዛኛውን ላይቤሪያዊም ከድህነት እናወጣለን ሲሉ በተመሳሳይ ያችን ሀገር ለመምራት ቃል በመግባት ነው የተፎካከሩት። ዩናይትድ ስቴትስ ማዕቀብ ብትጥልብኝም የፕሬዚደንት ሳልቫኪር መንግስትን ወክዬ በአደባባይ መናገሬን አልተውም ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው መስከረም ስድስት በአውሮፓ የዘመን አቆጣጠር ባወጣው መግለጫ የማስታወቂያ ሚኒስትር ማኩዬይን የደቡብ ሱዳንን ሰላም፣ ጸጥታና መረጋጋት አደጋ ላይ በሚጥል ተግባር በመሳተፍ ወንጅሏቸዋል። ማኩዬይ ለመጀመሪያ ጊዜ ስለ ማዕቀቦቹ ለቪኦኤ በሰጡት ቃል የትራምፕ አስተዳደር በወሰደው እርምጃ አልሸማቀቅም፣ የማስታወቂያ ሚኒስትርነት ሥራዬን ነው የምሠራው ብለዋል። የማስታወቂያ ሚኒስትሩ ባለቤትና ልጆቻቸው ደቡብ ሱዳን ከመገንጠሉ አስቀድሞ በሃያ አንድ ዓመቱ የሱዳን የእርስ በርስ ብጥብጥ ወቅት ወደ ዩናይትድ ስቴትስ ገብተው የሚኖሩ ሲሆን ሚኒስትሩ ማዕቀቡ ቤተሰባቸውን መጥተው መጎብኘት እንደሚከለክላቸው አላስተባበሉም። የግድ አሜሪካ ካልሄድኩ አልልም። ቤተሰቦቼ ሊያዩኝ ከፈለጉ መጥተው ሊያዩኝ ይችላሉ ብለዋል። በሳዑዲ አረቢያ የሚመራው ኅብረት የመን ውስጥ በአንድ ቀን ባደረሰው የአየር ጥቃት ስልሳ ስምንት ሰዎች መገደላቸውን በሀገሪቱ ያሉ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። ከትናንት በስቲያ ማክሰኞ ታኢዝ ክፍለ ሀገር ውስጥ ህዝብ በሚበዛበት ገበያ ላይ በደረሰው የአየር ጥቃት ሃምሳ አራት ሲቪሎች ተገድለዋል፣ ስምንቱ ህጻናት መሆናቸውን የተገለጸው በዚያው ዕለት በቀይ ባህሯ ሆዴይዳ ክፍለ ሀገር በደረሰው ጥቃት ደግሞ 14 ሰዎች መገደላቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጄሚ ሜክጎልድሪክ ባወጡት መግለጫ አመልክተዋል። ባለፉት አስር ቀናት የመን ውስጥ ሳውዲ መራሹ ኃይል ባደረሳቸው የአየር ጥቃቶች የተገደለው ሰው ቁጥር ከአንድ መቶ አልፏል። አፍጋኒስታን ዋና ከተማ ካቡል ውስጥ ከኢራን ጋር ግንኙነት ያለው የሺዓ ሙስሊሞች የባህል ማዕከል የሚገኝበት ህንፃ ላይ በደረሰ የአጥፍቶ ጠፊት ጥቃት ከአርባ የሚበልጡ ሰዎች ተገደሉ። ሌሎች ሰማንያ አራት ሰዎች መቁሰላቸውን የሀገሪቱ ባለሥልጣናት ገልጸዋል። በፍንዳታው ከተገደሉት መካከል አራት ሴቶችና ሁለት ሕፃናት እንደሚገኙበት የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል። ከአሁን ቀደምም ካቡልና ሌሎችም ከተሞች ውስጥ በሺአ የጸሎት ቤቶችና ስብሰባዎች ላይ ለደረሱ ጥቃቶች ይኸው ቡድን ኃላፊነት ሲወስድ ቆይቷል። ለዜናው የተያዘው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 19 ምሽት ፕሮግራማችን ነው። አሁን ወደ ምሽቱ የዓለም አቀፍና የኢትዮጵያ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ እስረኞችን ለማሰብ በሚል ትናንት በማኅበራዊ ሚዲያ ላይ የተደረገው የአንድ ቀን ዘመቻ የተሳካ ነበር ሲሉ አስተባባሪዎቹ ለቪኦኤ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቅሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት አሉ። የኢትዮጵያ የሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ለአብይ ርዕስ የያዝነው ዘገባ ነው እየተጠናቀረ ይገኛል። ጥንቅሩ እንደተጠናቀቀ እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋግራለን። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኖ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ቀጠሮ ሰጥቷል። ሌሎች ተለዋጭ ቀጠሮዎችንም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የኦሮሞ ፌዴራልስት ኮንግሬስ አመራር አባላት አቶ ጉርሜ ሳያኑ፣ አቶ ረጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት አምስት ከፍተኛ የመንግስት ባለስልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያኖ በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሠረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አማሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽሕፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለሥልጣናት በአሁኑ ወቅት በአገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመስጠት እንዳልቻሉ ያስረዳል። ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል። ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል። ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቀቅ ስላልቻለ ከየካቲት አምስት እስከ ሰባት 2010 ዓ ም ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አቶ ለማ መገርሳ አቶ አባዱላ ገመዳ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ 7 ቀን 2010 ዓ ም ቀጠሮ ቆርጧል በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ ም ሌላ ቀጠሮ ይዟል ጠቅላይ አቃቤ ህግ አራቱን የኦፌኮ አመራር አባላትን ማለትም አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና እና አቶ በቀለ ገርባን ጨምሮ በሀያ ሁለት ተጠር ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስረቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከሀያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት፣ አስራ ሰባቱ እንዲከላከሉ ተበየኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። የዕለቱ አብይ ርዕስ ዘገባ ተጠናቅሮ አልቋል። ደርሶናል። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ ያሏቸውን እስረኞች ለማሰብ በትናንትናው ዕለት በማኅበራዊ ሚዲያ ላይ ያካሄዱት የአንድ ቀን ዘመቻ እየተሳካ እንደነበር አስተባባሪዎቹ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቂሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች። በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሀሳብ አመንጭነት በትላንትናው ዕለት በማህበራዊ ሚዲያ ላይ የሕሊና እስረኞችን የማሰብ ዘመቻ በሚለው ቅስቀሳ የብዙ እስረኞች የእስር ምክንያትና በእስር ቤት ውስጥ የሚያጋጥሟቸው የሰብአዊ መብት ጥሰት ነው የተባሉ ጽሁፎች ቀርበዋል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሁፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለ እነሱ የተሰጡ ቃለ ምልልሶችም ተካተው ነበር። ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ጄኔራሎች፣ የሃይማኖት አባቶች በአማራና በኦሮሚያ ክልል በነበሩ የተቃውሞ እንቅስቃሴ ላይ ተሳትፈዋል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ አቶ አንዱ አለም አራጌ፣ ጋዜጠኛ ውብ ሸታየና ሌሎችም ከዚህ ቀደም ስማቸው ሲነሱ የነበሩ እስረኞች ታውሰዋል። በተጨማሪም አስተባባሪዎቹ እንዳሉት ስማቸው ተለይቶ የሚታወቅ ከ500 በላይ እስረኞች ስም ዝርዝር ይፋ ሆኗል። ከ1500 በላይ የሚሆኑ እስረኞች ደግሞ በቀጠሮ እየተመላለሱ እንደሆነ በማስታወሻ ዘመቻው ላይ ተነስቷል። በዚህ ዘመቻ ላይ ጎልተው ከተሰሙት ነገሮች መካከል እስረኞቹ በማረሚያ ቤት በምርመራ ላይ ተፈጽሞባቸዋል የተባለ የሰብአዊ መብት ጥሰት፣ አሰቃቂ ድብደባ ወይም ቶርቸር ነው። በዚህም በማረሚያ ቤት እያሉ ህይወታቸው አልፏል የተባለ ሰባት ሰዎች ስም ዝርዝራቸው ወጥቷል። ተስፋሁን ጨመዳ፣ ኒሞና ጥላሁን፣ ሙባረክ ይመር፣ አየለ በየነ፣ አብደታ አላንሳ፣ አርማዬ ዋቆ፣ መሐመድ ጫኔ ስማቸው ከተጠቀሱት መካከል ናቸው። ከእነዚህ መካከል አንዱ አቶ አርማዬ ዋቄ የተባለን ሟች እስረኛ አባት አግኝቼ ያነጋገርኳቸው ሲሆን ነዋሪነታቸው በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ሲሆን ልጃቸው አርማዬ ከእርሳቸው ጋር የቧንቧ ስራ የሚሰራ የ30 ዓመት ወጣት እንደነበረና ቴዎድሮስ ዋቄ የተባለ እስረኛ ወንድም እንደነበረው ገልጸዋል። ሁለቱም የታሰሩት በተለያየ ምክንያት እንደሆነ ጠቅሰው ምክንያቱንም አስረድተዋል። ሟቹ ግን በቂሊንጦ ማረሚያ ቤት ቃጠሎ ከተቃዋሚዎች ጋር አብረህ አቃጥ ይወስዱሃል በሚል ከ አንድ መቶ ሀያ አንድ እስረኞች ጋር ተከሶ ፍርድ ቤት ሲመላለስ እንደነበርና በምርመራ ወቅት እንደተደበደበ ሕይወቱ ከማለፉ በፊት ሲነግራቸው እንደነበር ገልጸውልናል። በአጠቃላይ እንደመታሰባ በጋዜጠኛ ሽፈራው ጌታቸው ሽፈራው ነው ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰው በኔም ልጅ ደርሶበታል። እንዴታይ ማስሮ እንደገረፉት፣ ሸዋሮቢትም ወስዶ እንደገረፉት ዝዋይም ናሴ ወር በናሴ ወር ሁለት ሺህ ዘጠኝ ላይ ወስዶ እንደገረፉት በዛ የተነሳ በኋላ እንደውም ከሞተ በኋላ ባደረግኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር ሁለት ሺህ ዘጠኝ ዓመተ ምህረት ላይ ልቡን መቶ ልቡ አብጦ ሕክምና ውሰዱኝ ወይም ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልቡ ውስጥ አብጦ እንደ ኢንፌክሽን እያበጠ እያበጠ እየሄደ ማደንዘዣ ይወጉ እንደነበረ እና እዛውም ላይ እስከሚሞት ድረስም እዛው ውስጥ ቅልንቶ እስር ቤት ውስጥ እንደሚደረስ ይሄንን ያም የመታውም መቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል፣ አንደኛውን በማጣራት ላይ ነው ያለ ነው። አቶ ዋቂ አያይዘው አሟሟቱን በተመለከተ በገለልተኛ አካል እንዲጣራ ለከፍተኛ ፍርድ ቤት ሶስተኛ ምድብ ችሎት አመልክተው ጉዳዩን በመከታተል ላይ እንደሆኑም ተናግረዋል። ከአስተባባሪዎቹ አንዱ የሆነው የዞን ዘጠኝ የጡመራ መድረክ ጸሐፊና እርሱም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ በትላንቱ የኢንተርኔት እስረ ችግረኞችን የማስታወስ ዘመቻ ማረሚያ ቤት ውስጥ ያለውን የመብት ጥሰት ምስል ያሳየ ነበር ብሎታል። ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀመርነው እና ነገሩ በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ታክፈውበታል። በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን በጽ ወይም ቃተልና ና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው የደመደም ነው እስረኞቹ በማረሚያ ቤት ይደርስብናል የሚሉትን በደል ለፍርድ ቤቱ በሚያቀርቡበት ጊዜ ፍርድ ቤቱ የኢትዮጵያ ሰብአዊ መብት ኮሚሽን እንዲያጣራ መርቶለት የአስራ ስድስት እስረኞችን ጉዳይ አጣርቶ መልስ ሰጥቷል። ይህም ሪፖርት በትላንትናው ዘመቻ ላይ ሲጠቀስ ቆይቷል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ ይህን በተመለከተ ማብራሪያ እንዲሰጡን ጠይቄያቸው ነበር። ለፍርድ ቤት የቀረበው ለፍርድ ቤት ፍጆታ ብቻ ነው የሚውለው ካሉ በኋላ በአጠቃላይ ግን ለሰብአዊ መብት ጥሰት ተጋላጭ በሆኑ ማረሚያ ቤቶችና ፖሊስ ጣቢያዎች ላይ በየዓመቱ ክትትል አድርገው ሪፖርት እንደሚያወጡ ተናግረዋል። የዘንድሮውን በተመለከተም በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል ያንን ያካሄድ ነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል ሪፖርቱ ለህዝብ ተወካዮች ምክር ቤት ይቀርባል በቅርቡ በዚህ ጥር ወር መጀመሪያ አካባቢ ይቀርባል ከዛ በኋላ ይፋ ከሆነ በኋላ ነው እኛ ስራ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው ሪፖርቱን ካወጡ በኋላ ለሚዲያ ይፋ እንደሚያደርጉ አቶ ብርሃኑ ጨምረው ገልጸውልናል የሟች አቶ አርማይ አባት አቶ ዋቄ ይህ ጉዳይ ሁሉንም ኢትዮጵያዊ ሊያሳስበው ይገባል ይላሉ ልጅ ማለት ለእኔ ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል፣ ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ፣ እንደ ኢትዮጵያዊነት ማለት ነው። እንደ ሰብአዊነት፣ እንደ እግዚአብሔር መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል መቅጣት ሲቻል ኢሰብአዊ የሆነ ሕዝብ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት ነው። እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው እህት አላቸው እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም ግን እንደ ኢትዮጵያዊነት እኔ የሚሰማኝ እንደ ልጄን ብቻ አይደለም እንደ ኢትዮጵያዊነት ነው ማየት ያለብን የኔ ልጅ ብቻ አይደለም እዛ ላይ የሞተ የኔ ልጅ ብቻ አይደለም የተሰዋ ማንም ያጠፋል ግን ሲያጠፋ የሰው ልጅ እግዚአብሔር የሚያስቀድመው መጀመሪያ ምሕረትን ነው ሀገራችንም እንደ ሕግ እንደ ሰብአዊነትን ምረትን ቢያስከትል ለወደፊቱ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡት በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ሕዝብ ይፍረደን ነው ያለም ሕዝብ ይፍረደን ነው እኛ የምንለው። የዘመቻው አስተባባሪዎች በአንድ ቀን ብቻ በወጡት ሪፖርቶች በጣም ብዙ አሰቃቂ የመብት ጥሰቶች እንደተፈጸሙ ተጽፏል፣ ተነግሯል። ይህ ደግሞ አሳሳቢ የመብት ጥሰት ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮንን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ኢህአዴግ ሀገሪቱ ውስጥ ያለውን ችግር ሊፈታ እንደማይችል አሳይቶናል ሲሉ አቶ ልደቱ አያሌው ተናገሩ። ስርአቱ ከዚህ ሁሉ የፖለቲካ ቀውስ የማይማር መሆኑን አሳይቶናል ነው ያሉት። የኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው ይህንን የተናገሩት ፓርቲያቸውን የማፍረስ እንቅስቃሴ መጀመሩ መጀመሩን ባብራሩበት መግለጫ ነው። ፓርቲያችን ቢፈርስም አዲስ ፓርቲ አቋቁመን ትግላችንን እንቀጥላለን ብለዋል አቶ ልደቱ። እስክንድር ፍሬው ተከታዩን ዘገባ ልኳል። አቶ ልደቱ አያሌውና ሌሎች የኢዴፓ ብሔራዊ ምክር ቤት አባላት ሰሞኑን ያካሄዱት ስብሰባ የዛሬው መግለጫ መነሻ ነው። ይህ ስብሰባ የተካሄደው ቀደም ሲል ጥቅምት 12 የተካሄደውን የብሔራዊ ምክር ቤት ስብሰባ አስመልክቶ ምርጫ ቦርድ ያቀረባቸውን ቅሬታዎች ለመድፈን እንደሆነም ነው የገለጹት። የምርጫ ቦርድ ቅሬታ ሲጠቃለል ምላተ ጉባኤ አልሞላም የሚል እንደነበር አቶ ልደቱ አስታውሰዋል። በዚህ ምክንያትም ሰሞኑን በተካሄደው ስብሰባ ሁለት ሶስተኛ የብሔራዊ ምክር ቤት አባላት መገኘታቸውን ጠቅሰዋል። በዚህ ስብሰባም የፓርቲውን ፕሬዝዳንትና ምክትላቸውን ጨምሮ አራት የስራ አስፈጻሚ ኮሚቴ አባላት ከኃላፊነት ዝቅ ብለው በብሔራዊ ምክር ቤት አባልነት ብቻ እንዲቀጥሉ መወሰኑን ገልጸዋል። ምርጫ ቦርድ ግን የዚህኛውን ስብሰባ ውጤትም አልተቀበለም። የጠቀሳቸው ምክንያቶች ግን ቀደም ሲል ከጠቀሳቸው ጋር አይገናኙም ነው ያሉት አቶ ልደቱ። አሁን ያለው ሁኔታም ፓርቲውን ለማፍረስ በተለያየ ጊዜ የተካሄዱ ሙከራዎች ቀጣይ ነው ብለዋል አቶ ልደቱ። በጣም የሚያሳዝነን አዲስ ነገር አደለም። ኢዴፓንም በዚህ መልኩ ለማፍረስ የተደረገው ሙከራ አዲስ አደለም። ይሄ ሶስተኛ ነው። በሶስቱም ሂደት አልተሸነፍንም። ማጆሪቲ ሆነ ነው የወጣ ነው። አሁንም ማጆሪቲ ሆነ ነው የወጣ። በጉልበት ነው፣ በዓይን አውጣነት ነው ይሄን ፓርቲ ለማፍረስ እርምጃ እየተወሰደ ያለው እንጂ እኛ ጋር ልዩነት ተፈጠረብን ብለው ያመኑ ሰዎች ፓርቲ ውስጥ ተከራክረው ውይይት ረጅም ጊዜ አድርገው እድል ተሰጥቷቸው ተሸንፈው ወጥተዋል። አራት ሰዎች ነው የስራ አስፈጻሚ ማጆሪቲም አይደለም የብሔራዊ ምክር ቤት ማጆሪቲም፣ እኛ አልተሸነፍ ነው ህገ ደንቡን ተከትለን እየሰራ ነው። አሁን ግን በፍጹም ይሄ ፓርቲ መፍረስ አለበት የሚል ውሳኔ ላይ ስለተደረሰ ብቻ እንዲፈርስ እየተደረገ ነው። ድርጊቱ እየተፈጸመ ያለበት ወቅት ደግሞ የገዢውን ፓርቲ ማንነት ያሳያል፣ ሲሉ ነው ያብራሩት። በእኛ እምነት ይሄ ድርጊት እየተፈጸመ ያለው በተለይ በአሁኑ ወቅት መሆኑ አገሪቱ ከፍተኛ የሆነ የፖለቲካ ቀውስ ባለችበት ሁኔታ ስርአቱ የነበሩብኝን የመልካም አስተዳደር ችግሮች መልካም አስተዳደር ሲባል አንዱ ዴሞክራሲ ነው በሀቅ ገምግሜ እፈታለሁ በሚልበት ወቅት አንድን ፓርቲ በዚህ አይነ አውጣ መንገድ ለማፍረስ ማድረጉ ሲታይ እየተካሄደ ያለው የተሀድሶ እንቅስቃሴ ፍጹም ሀቀኝነት የሌለው መሆኑን ነው የሚያሳይ። ኢህአዴግ አሁን በያዘውን መንገድ አገሪቱ ውስጥ የተፈጠረውን ችግር ፈትቶ ሊቀጥል እንደማይችል እያሳየ ገና ይሄ ፓርቲ ጠቅላላ ጉባኤ አካሂዶ ተጠናክሮ ወጥቶ በሚቀጥለው ምርጫ እንቅስቃሴ በህዝቡ ውስጥ ሊፈጥር ይችላል ተብሎ ተሰክቶ ነው እንደዚህ አይነት ነገር እየተደረገ ያለ አባሎቻችን በግልጽ ያውቃሉ። በፓርቲው ውስጥ እንዲህ አይነት ችግር መፍጠር የተጀመረው ጠቅላላ ጉባኤ ለማካሄድ ኮሚቴ አቋቁመን እንቅስቃሴ ሲ የመጀመሪያ ቀን መግለጫ ከሰጠን ጊዜ በኋላ ነው እንዲህ አይነት እንቅስቃሴ የተጀመረ። ስለዚህ ኢህአዴግ አሁን የሀገሪቱን የፖለቲካ ችግሮች በሀቅ ለመፍታት አደለም እየጣራ ያለው የተለመደ የይስሙላ ግምገማ አካሂዶ በሚቀጥለው ምርጫም ስልጣኑን አጠናክሮ የሚቀጥልበትን እድል እያመቻቸ ነው። ለዚህ አሁን በኢዴፓ ላይ ከተፈጸመው ተግባር በላይ ማሳያ ያለ አይመስልም። ሌላው በምርጫ ቦርድ በኩል በእኛ በኩል ህግና ስርዓቱን አክብረን ተቋሙንም እንደ ተቋም አክብረን ሂደቱን በህጋዊና በግልጽነት እያካሄዱ፣ ተቋሙ ግን ምን ያህል የኢትዮጵያን ዲሞክራሲ ወደ አንድ ደረጃ ከፍ ለማድረግ የቆመና የተቋቋመ ፓርቲ ሳይሆን ምን ያህል የገዥው ፓርቲ ጉዳይ አስፈጻሚ ሆኖ ተቃዋሚ ፓርቲዎችን በማዳከብ እንቅስቃሴ ላይ ተዘዋዋሪ አይደለም፣ ቀጥተኛ ሚና እየተጫወተ መሆኑን ያሳያል። ይሄ ውሳኔ ነገ ከነገ ወዲያ ይለወጣል የሚል ብዙም ተስፋ የለንም። ኢዴፓ የሚለውን የፓርቲ ስም ብንነጠቅም ትግላችንን በሌላ ፓርቲ እንቀጥላለን ሲሉም አቶ ልደቱ አብራርተዋል። ኢዴፓን የፈጠር ነው እኛንም፣ ስሙን የፈጠር ነው እኛንም፣ ድርጅታዊ መዋቅሩን የፈጠር ነው እኛንም፣ አስተሳሰቡን የፈጠር ነው እኛን። ስሙን ስለተነጠቅን አስተሳሰቡን ልንነጠቅ አንችልም። ሁለተኛ ለኢዴፓውያን የፖለቲካ ጉዳይ የህይወት ተልእኮ ነው። ሳይመቸን እንቅፋት ሲገጥመን ተበታትመን ወደ ቤታችን ልንሄድ ምንችል አይደለም አደለና ሲመቸን ብቻ በትግሉ ልንቀጥል አይደለም። ወደዚህ ትግል ይመጣል። ስለዚህ ሊያፈርሱት ይችላሉ። ቢያፈርሱትም በተሻለ ሁኔታ በተጠናከረ ሁኔታ እንደገና ፓርቲ አቋቁመን በኢትዮጵያ የፖለቲካ ታሪክ እንቀ ያን ሂደት ለማደናቀፍ ጥረት እንደሚደረግ ጥርጥር የለንም። ግን የትግል ጉዳይ ነው። አንተኛ በውጭም በሀገር ውስጥም ያለ አባላችን ይህን መገንዘብ አለበት። የማይጠበቅ ነገር አይደለም። እኛ ላይ እየተፈጸመ ስርአቱ ከስህተቱ ከጥፋቱ ከዚህ ሁሉ የፖለቲካ ቀውስ በሺዎች የሚቆጠሩ ናቸው። ኢትዮጵያ ውስጥ አሁን እየተፈናቀሉ ያሉት እየሞቱ ያሉት ከዚህ ሁሉ የፖለቲካ ቀውስ እንኳ የማይማር መሆኑን ነው ያሳየ። በድርድሩም ሂደት ኢዴፓ የሚለው ታፔላ የሶስት የአራት ሰዎች ንብረት ሆኖ ሊቀጥል ይችላል። ግን ህዝቡ መገንዘብ ያለበት በምንም ተአምር እነዚህ አራት ሰዎች ኢዴፓን ሊወክሉ አይችሉም። ህዝቡ ይህም መገንዘብ አለበት። አሁን እየተደረገ ባለው ድርድርም የሚደራደሩ ሰዎች የዚህ ፓርቲ እውቅና ያላቸው አይደሉም፣ ከዛ የድርድር ሂደት እንዲወጡ የተወሰነባቸው ናቸው። ካሁን በፊትም አሁንም ወደፊትም በዛ የድርድር ሂደት የሚወሰኑ ነገሮች ኢዴፓን የማይመለከቱ መሆኑን ህብረተሰቡ ማወቅ አለበት። አስራ አምስት የብሔራዊ ምክር ቤት አባላት የተገኙበትን የኢዴፓ ብሔራዊ ምክር ቤት ስብሰባ በተመለከተ ከምርጫ ቦርድ ምላሽ ለማግኘት እየሞከርኩ ነው። ቀደም ሲል ያነጋገርኳቸው የቦርዱ ህዝብ ግንኙነት ኃላፊ አቶ ተስፋ ለም አባይ አብረሃ ግን ቦርዱ ሁሉንም ወገን በእኩል አይን እንደሚመለከት ነው ያብራሩት። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ ስልሳ አንድ የፖለቲካ ፓርቲዎች አሉ። እነዚህ ስልሳ አንድ የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአምራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ውስጥ የተፈጠረው ውዝግብ መነሻ አሁን ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለው ድርድር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በማዕከላዊ አፍሪካ ሪፐብሊክ ታጣቂዎች ይዘዋቸው የነበሩ አስራ ሰባት ዜጎቹን ማስለቀቁን የካሜሩን ጦር አስታውቋል። በጦሩና በታጣቂዎቹ መካከል በተፈጠረ ግጭት አንድ ሰው መገደሉም ተገልጿል። በመቶዎች የሚቆጠሩ ዜጎቿ አሁንም እንደተያያዙ መሆናቸውን ካሜሩን ገልጻለች። ሪፖርተራችን ሞኪ ኤድዊን ኪንድዜካ ከካምሩኗ ናጋኡንዴር ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች። ይህ አምቡላንስ ሁለቱን ሀገሮች በሚያዋስነው ድንበር ላይ በካሜሩን ወታደሮችና በታጠቁ የማዕከላዊ አፍሪቃ ሪፑብሊክ ቡድኖች መካከል የቆሰሉትን ሰዎች ይዞ እየተጣደፈ ነው። ጓንዳሪ በተባለችው የካሜሩን ከተማ ባለው የኖርዌይ ሚስዮን ሆስፒታል የሚሰሩት ዶክተር ያሊ ቢንያማዜኒ ቁስለኞቹ ሁሉ በጥይት የተመቱ ናቸው ብለዋል። አራቱ ቁስለኞች እግሮቻቸውና እጆቻቸው ላይ ስብራ ደርሶባቸዋል። ይሁንና የሚያሰጋቸው ነገር አይደለም ብለዋል ዶክተሩ። ሰዎች የቆሰሉት የካሜሩን ወታደራዊ ኃይል እሱንና ጓደኞቹን ያገቱት የማዕከላዊ አፍሪቃ ሪፑብሊክ ታጣቂዎች ሰፈር ላይ የካሜሩን ወታደራዊ ኃይል ጥቃት በከፈተበት ወቅት መሆኑን አሕመድ ኦሲኒ የተባለ የ24 ዓመት ዕድሜ ነጋዴ ተናግረዋል። ለሁለቱ ወራት ያህል አግተዋቸው እንደነበሩ ጠቁመዋል። ኦዴፓር ኑዘቲዮን ሲንክ ታጣቂዎቹ አምስቱን ሰዎች ያገቱት መንደሮቻቸውን ወረው የተኩስ እሩምታ ካወረዱባቸው በኋላ መሆኑን ነጋዴው ገልጿል። ጫካ ውስጥ እያሉ ሌሎች አምስት የመንደሩ ነዋሪዎችን ጨምረው እንዳሰሩ ከአንድ ወር በኋላ ደግሞ ሌሎች ሰዎችን እንደያዙና በጠቅላላው አስራ አምስት ሰዎችን እንዳገቱ ነጋዴው ጠቁሟል። በቀናት ውስጥ ምግብ ካለ እንደሚበሉ ከሌለ ደግሞ እንደሚራቡ ነበር ነጋዴው የገለጸው። የመገደል ዛቻ ቢገጥማቸውም ተደብድበው እንደማያውቁ ተናግሯል። አዳማዋ የተባሉ የካሜሩን ክልል አስተዳዳሪ ኪልዳዲ ታኪክ ቦካር መንግስት የህዝቡን ደህንነት ለመጠበቅ አስፈላጊውን እርምጃ ወስዷል ብለዋል። አሁንም ታጣቂዎቹ ጫካ ውስጥ የያዟቸውን ለማስለቀቅ ተጨማሪ እርምጃ እንደሚወሰድ አስተዳዳሪው ተናግረዋል። ከ18ቱ ታጋቾች 17ቱን በማስለቀቅ የካሜሩን ወታደራዊ ኃይል ህዝቡን ለማገልገል ዝግጁ መሆኑን አሳይቷል። የዜጎቹን ደህንነት መጠበቅና የቀሩትን ታጋቾች ለማስለቀቅ ጥረቱ ይቀጥላል በማለትም አስተዳዳሪው አስገንዝበዋል። አንዳንዶቹ ታጣቂዎች ወደ ማዕከላዊ አፍሪቃ ሪፑብሊክ እንዳመለጡ፣ በርካታ የካሜሩን ወታደራዊ ኃይል መለያ ያጠለቁ ታጣቂዎች እንደተገደሉ የካሜሩን ወታደራዊ ኃይል ጠቁመዋል። ከማዕከላዊ አፍሪቃ ሪፑብሊክ ወደ ካሜሩን የሚገቡ ታጣቂዎች ከቤተሰቦቻቸው ገንዘብ ለማግኘትና ሀብታቸውን ለመዝረፍ ከብት አርቢዎችንና ነጋዴዎችን ጠልፈው ይወስዳሉ። ካሜሩን በየብስ ከተከበበችው ማዕከላዊ አፍሪቃ ሪፑብሊክ ጋር የ900 ኪሎ ሜትር ርቀት ባለው ድንበር ትዋሰናለች። የመጽሔቱ ክፍለ ጊዜ የተጠናቀቀ። ክቡራትና ክቡራን ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናውና በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኙናላችሁ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩልም በየዕለቱ ጋቢና ፕሮግራማችንን ተከታተሉ። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ነው። አዲስ አበባ ላይ ማስታወቂያለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበትን መንገድ እንደሚከተለው ነው። ሳይፎን ፒ ኤስ አይ ፒ ኤች ኦኤን ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አንድ ቃል ነው አት ሳይፎን ትሪ ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሐሪክ ቪኦኤ አማርኛ፣ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይክሰፉበት። የፕሮግራም ማሳሰቢያ ለጥያቄዎ መልስ የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ የሀገሪቱ ኢኮኖሚ ተጠቃሚ እንዲሆን ጥያቄዎቹን በተለያዩ መንገዶች ሲያቀርብ ቆይቷል። የሀገሪቱ መሪዎች የጥያቄውን ተገቢነት ቢቀበሉም፣ ሕዝቡን ያረካ መልስ እስካሁን አልሰጡም የሚል ስሞታ ይሰማል። የሕዝቡ ጥያቄ እንዴትና መቼ ነው መልስ የሚያገኘው? ካለፉት ጥቂት ወራት ጀምሮ ደግሞ በአንዳንድ የሀገሪቱ አካባቢዎች የብሔር ማንነት ላይ ያነጣጠረ ግድያና ማፈናቀል ይስተዋላል። በዚህ ክስተት የክልል ተወካዮች ፌዴራል ባለስልጣናትን ሲከሱ፣ የፌዴራሉ ደግሞ ክሶቹን ወደ ክልሎቹ ወደ ራሳቸው ይመልሳሉ። በመሃሉ ግን በሺዎች የሚገመቱ ኢትዮጵያውያን ህይወት አልፏል፣ ቤት ንብረታቸውን አጥተዋል። እውን ግጭቱ የህዝብ ነው? በተጨማሪም የገዢው ግንባር የኢህአደግ አባል ድርጅቶች ከወትሮው ለየት ያለ ረዘም ያለ ስብሰባ ይዘዋል። የፖለቲካ አጣብቂኝ ውስጥ እንደገቡም እየተነገረ ነው። መውጫው ምን ይሆን? በእነዚህ ነጥቦች ዙሪያ ጥያቄዎች ካሏችሁ መልስ እንዲሰጡን ምሁራንን ጋብዘናል። በስልክ ቁጥር 2022059942 የውስጥ መስመር 14 በኢሜል ሆን አት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ጥያቄዎቻችሁን ዛሬ ማምሻውን ላኩልን። ወይም የስልክ ቁጥሮቻችሁን አሳውቁን ጥያቄዎቻችሁን በቀጥታ እንድታቀርቡ መልሰን እንደውልላችኋለን። ጥያቄ ስትልኩ ታዲያ በጣም ያሳስበኛል የምትሉትን አንድ ጥያቄ ብቻ ምርጣችሁ እንድትልኩ በአክብሮት እንጠይቃለን። ውይይቱ የሚካሄደው ነገ አርብ በዋሽንግተን ሰዓት አቆጣጠር ከጠዋቱ አራት ሰዓት ወይም ቴንኤኤም ላይ በኢትዮጵያ ሰዓት ከምሽቱ 12 ሰዓት በለንደን ዓለም አቀፍ ሰዓት 1500 ላይ ነው። ለጥያቄዎ መልስ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ውይይት ይዘናል። በቅርቡ የሰማያዊ ፓርቲ የጠራውን ህዝባዊ ንግግር መነሻ በማድረግ የተሰናዳ ነው የዛሬ የአገር ጉዳይ ውይይት። ተወያዮች በኢትዮጵያ የሚታየውን የፖለቲካ ውጥረትና ህዝባዊ እንቅስቃሴ ተንተርሶ በተከታታይ የሚቀርበው የሀገር ጉዳይ የተሰኘው ልዩ ቅንብር እንግዶች በኢትዮጵያ ጉዳዮች በመጻፍና በአገራዊ ውይይቶች በነቃ ተሳትፏቸው የሚታወቁት አንጋፋው ምሁር ፕሮፌሰር መስፍን ወልደ ማርያም የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻና የህግ ባለሙያው አቶ ተማም አባቡልጉ ናቸው ሶስቱን እንግዶች ያወያየው አሉላ ከበደ ነው ሰፋ ያለውን ውይይት ለምሽቱ ይዞ ቀርቧል ባለፈው ሳምንት ምጥን ዝግጅቱን እልባት ካደረገበት ይነሳል አሉላ የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሀሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ አቶ ጌታነህ፣ አሁን የምታካሄዱት ውይይት የሀሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሀሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችኋል? መጀመሪያ ፕሮግራማችን ሰው አይቶታል፣ ብዙ ሰውም ተማክሮበታል፣ እየተነጋገረበት ነው። በዛ በስብሰባ አዳራሹ ላይ የተለያዩ ሀሳቦች ተነስተዋል። እንግዲህ ዋና ነገር ምንድን ነው? የኢትዮጵያ ጉዳይ ሀገር የማዳን ጉዳይ የግለሰቦች ለባለስልጣናት ለፖሊስ ድርጅት የሚተው ሳይሆን እያንዳንዱ ዜጋ ምንድን ነው በዚህ ውስጥ ያለ ሚና ብሎ ራሱ መጠየቅ የሚችልበት ነው። እና ባለፈው ሳምንት ምሁራንን ምንያገች ያለችን ለብቻ አንስተን እነሱ ጉዳይ ላይ ምን ማድረግ አለባቸው? ምን ነው ብዙ እንግዶች ጠርተን ነበረ። በተለያየ ምክንያት ያልሳካላቸው ያልመጡ እንዳሉ ሁሉ እንደዚሁ የቀሩም አሉ። የተለያዩ ምክንያቶች ሊኖራቸው ይችላሉ፣ አናውቅም። ዋናው ግን እኛ ጠርተናቸዋል፣ እዛ ውይይት ላይ እንዲሳተፉና ስለ ሀገር ጉዳይ እንዲመክሩ፣ እንዲያወሩ፣ እንዲነጋገሩ ሀገር የሁላችንም ስለሆነች። እንደዚሁ በአይነት ፕሮግራም ግን ብዙ ጠርተን ነበር። የተለያዩ ነገር ዋነኛው ምክንያት አንድኛው ዳሬ መተራመስ ምክንያት የሆነው በተለይ ቋንቋ መሰረት አድርጎ የተዋቀሩ ፌዴራል አወቃቀር ነው የሚል ልምታስለለን። በዛ ላይ ደግሞ የተለያዩ እይታዎች አሉ። አንደኛው መካከለኛ ያለው እይታ ኢምፕሊሜንቴሽን ወይም ደግሞ አፈጻጸሙ ላይ ችግር አለበት እንጂ ቋንቋ ፌዴራሊዝም፣ ፍትህ ቢኖር ዲሞክራሲ ቢኖር ነጻነት ቢኖር መልካም ነው የሚሉ እይታ ያላቸው በተለይ አክቲቪስቶች ሀገር ውስጥ ውጭ ያሉ ነበሩ፣ ጋብዘናቸውን ነበረ። ፐርስፔክቲቭ አንድ እሱ ነው። ወይም ሌላኛው ደግሞ አሁን ያለው መልካም ነው ትክክል፣ ሀገርን እስካሁን መሰራ ሰብስቦ የያዘው ይሄ ቋንቋ ላይ መሰረት አድርጎ ያለው የፌዴራል አወቃቀር ነው የሚሉም ወገኖች ነበሩ። እነሱም እንዲመጡ እነዚህ ግብዣ ጋብዘን ነበረ ደጋግሞ ዛሬም ድረስ እየጠራቸው ነበረ። ምናልባት የተለያዩ ምክንያቶች ይኖራሉ። በእርግጠኝነት መናገር ባይቻልም ግን አሁንም አደባባይ ላይ ወጥቶ ለመናገር ፈቃደኛ የሆኑት አቶ ስዩንም ጨምሮ በተለይ አሁን ያለው የቋንቋ ስርት ራሱ የቻለ መልካም ያልሆነ ጎን ነበረው በተለይ እዚህ ሀገር ውስጥ ሰላምን እንዳይሰፍን በማድረግ የሚል ነው። ግን ብዙ ሰው እየተነጋገረበት ነው ሶሻል ሚዲያው ላይም በዚህ በተለያዩ ሚዲያዎች ሀገር ውስጥ ውጭም ያሉ ሀገር ያለችበትን ችግር አውቀው ወይንም ችግር ደግሞ እያንዳንዳችን ሚናችን ምንድን ነው የሚለውን ጥያቄ እንዲያነሱ አድርጓል። በመልካምም ይሄ ደግሞ እውነትን ነው የአደግም ራሱ አምኗል። ሀገር ችግር ላይ ናት አለቸው ሀገር የምታደጋት የሚል እነሱ ስብሰባ ላይም እንደተቀመጡ እናቃለን። እነሱ ልዩ የሚያደርጉት ሀገር የእነሱ ጉዳይ እንደሆነች እና እነሱ ብቻ ተነጋግረው ሀገርን እንደሚታደጉ አድርገው ነው። እኛ ግን ሀገር ሁሉም ሰው ባለቤቱ ነው፣ ሁሉ ባለቤቱ ሰርቪስ እስከሆነ ድረስ ሀገርን ለመታደግ ሚናውን በእያንዳንዱ ቅድንጋሽ ውስጥ ወይም ሆን ስለንትራል መነሳት አለበት። ከጥላቻ መውጣት አለበት። ለመነጋገር ፈቃደኛ መሆን አለበት። ከጥላቻ ሲወጣ ለመነጋገር ፈቃደኛ የሚሆነ ብዙ ሰው ግን እየተነጋገረበት እንደሆነ አሁን ካሉን ፊድባኮች በስብሰባ አዳራሽ እየተገኘ ብቻ ሳይሆን፣ ከስብሰባ አዳራሽ ውጭ ሆኖ በየቤቱ በተለያዩ መድረኮች ላይ ያዳነ መልካም ፕሮፌሰር መስፍን ወደ እርስዎ ልመለስ። በዜጎች ሊደረጉ የሚችሉትን ጨምሮ አንስተዋል። በስልጣን ላይ ያሉ ኃይሎች ሊያደርጓቸው ወይም ሊወስዷቸው የሚችሉ እርምጃዎች አይነተኝነት ለለውጡ አዎንታዊነትም ሆነ አሉታዊነት ሚናቸው የላቀ ነውና ከዚህ ቀደም ባነሷቸው ሀሳቦች ውስጥም ፈንጠቅ ያደረጓቸው ናቸው። መለስ ብለን እንድንመለከትም ጋብዘው ይሄ አንዳች የሽግግር ሁኔታ የሚመስለው ወደየት እንደሚያመራ በእርግጠኝነት የማይታወቅ የሚመስል ሁኔታ ወደ መልካም ጎዳና እንዲያመራ በስልጣን ላይ ያሉት ኃይሎች ይህንን እንዴት ሊመለከቱት ይገባል? ችግር መኖሩን አቶ ጌታነህ እንደገለጹት በእርግጥ ችግር አለ ብለው እንዲያውም በአንዳንድ ፓርቲዎች ውስጥ የስልጣን ሽግሽግ ተመልክተናል ያ የሥልጣን ሽግሽግ አይነተኛ ውጤት ያመጣል ላያመጣም፣ አነጋጋሪ ነው፣ ብዙዎች ትችት እየሰነዘሩበት ነውና። ነገር ግን ሁሉን ያቀፈ ቅድም አቶ ጌታነህ እንዳሉት ዜጎችንም ያሳተፈ በራሳቸው የሚወስኑት ሳይሆን ዜጎች የሚያነሱት ጥያቄ መልስ ለመስጠት በሚያስችል መልኩ ለማሳተፍ ምን ማድረግ አለባቸው ይላሉ። ይህን መሰል ሽግግር በአዎንታዊ ሁኔታዎች እንዲደመደም እንዲቋጭ፣ እኔ እንደሚመስለኝና እንደሚገባኝ ከባለስልቱ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋሉ። በኢትዮጵያ የሆነውን ባለፉት አርባ አመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብፅ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን፣ ማስተዋል እንችላለን። ይሄ ነገር እዚህ አይደርስም። እዚህ አይመጣም። የኢትዮጵያ ህዝብ ዝም ብሎ አድፍጦ ለዘላለም ይቆያል ብሎ መገመት በብፁም አይቻልም። እነዚህ ሁሉ እዚህ አካባቢያችን መልሳችንን ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርሲያ ጥላቻ የትም አያደርስም፣ ቁልቁለት ነው። የሀገቱን በተቻለን መጠን የቧጠት ነም ቢሆን ለመውጣት መሞከር አለብን። ኢትዮጵያና የኢትዮጵያን ህዝብ፣ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያድናቸው ህዝባችን ካየነው መከራ፣ ስቃይ፣ ውርደት፣ ውድቀት ሊያድናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው። ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው እንጂ ይቻላል። ያስከብራቸዋል ለሌሎች ሀገሮችም ትምህርት ይሆናል። ያስከብራቸዋል ይህን መንገድ ቢመርጡ ይሻላል ባይ ነኝ። መልካም አመሰግናለሁ። ፕሮፌሰር መስፍን አቶ ተማምና አቶ ጌታንህም ምስኪ በተመሳሳይ በመፍትሄ አማራጮቹ ላይ አንዳንድ ነጥቦች እንድትፈነጥቁ እድልስ ወደፊት የሚያራምዱ ሁኔታዎች አሁን ካለው አሻግሮ ማየት የሚያስችሉ ምናልባትም በተለያዩ ቡድኖች ፍላጎት የተገደቡ የሚመስሉ እንቅስቃሴዎች የሁሉም ወደሆነ አቅጣጫ ሁሉንም ዜጎችን ተጠቃሚ ወደሚያደርግ አይነተኛ ለውጥ እንዲያመራ ምን አይነት ሁኔታዎች ይበጃሉ ይረዳሉ ትላላችሁ? አቶ ተማምርሶላ አስቀድም አመሰግናለሁ። አሁን ጋሽ መስፍን እንዳሉት ኢትዮጵያ ውስጥ አሁን የተጋረጠው አደጋ በአገዛዙ መጣ ነው። ከዚህ በፊት እንደነበሩ ትንሽ አብያ ህዋት ሆነ ኦብነግ የሚባሉ አካላት ከውጭ ሆነው በመንግስቱ ላይ ደቀኑት አይደለም። ከውስጥ ወደ ውጭ በሁሉም ላይ የተደቀነ ነው እና ይሄ ነገር እንዴት ነው ወደፊት ወደ ተፋ ሊለወጥ የሚችለው የሚለው አክራሪ ጽንፈኛ አቋሞችን ማስወገድ ነው አንደኛው፣ ኢትዮጵያ ህዝብ ምንም ግንኙነት የሌለው የብሔሮ ትረክም አድርጎ መውሰድን ማቆም። ሁለተኛ በኢትዮጵያ የተለያዩ ቋንቋ የሚናገር የተለያየ ሃይማኖት የሚከተል የተለያየ ባህል ያለው ህዝብ አለ። ይህን ፋክት ነው ሀቅ ነው። ይህን ትቀበለዋለህ እንጂ አትክደውም። ችግር አድርገ በመቀበል መፍትሄ አትፈልግለትም ስለዚህ ለሁሉም የሚሆነው ዘላቂ መፍትኛ አስተሳሰቦች ላይ ቆመ አትፈልግም የህዝቡ ችግር ተመሳሳይ ነው ከላይ እስከ ታች ማለት ነው ከጎንደር እስከ ቦረና ይህም ችግሩ ምንድን ነው ህዝቡ የሀገሩ ባለቤት አልሆነ ይህም ደግሞ አሁን በአሁኑ ጊዜ ፈጥሮ ያሉት ነው ይሄ ስርዓት ነው ስርዓቱ ምንድን ያደረገው የፈጠራቸው ተቋማት የፈጠራቸው ህጎች የፈጠራቸው አስተሳሰብ አሰራሮች የሱ ነ የሱ አላማ ብቻ ብቻ የሚያስፈጽሙን የሆነው ከፍላጎትና ጥቅም ውጪ የሚጠብቅ አልሆነም። ህዝቡን በነፃነት በራሱ ጉዳይ ላይ በሚተዳደርበት ህግ ላይ ይሁንታ እንዲሰጥ አልተደረገም። ስለዚህ ከእነዚህ ተነስቶ ምንድን ነው መሆን ያለበት ወደፊት አገርን የምንፈልገው ለሁሉም እንዲሆን ከሆነ ይሄን የምናደርግበት ለህዝቡ ነጻነት አግኝቶ እንዲወስልበት ማስቻል ነው። እንግዲህ አስተሳሰባችን እና አመለካከታችን ወደድ መለወጥ አለበት። ከየትኛውን ህዝብ ላይ ማንንም ምንም ለማሳጣት በመፈለግ ሳይሆን ለሁሉም የጎደለውን በማሟላት መንቀሳቀስ የሚያስፈልግ ይመስለኛል። ልዩ መብትን ማስቀረት ያስፈልጋል። በህግ ለማስገዛት መንቀሳቀስ ይፈልጋል። እና የሀገሪቷ ዜጎች ፍላጎትና ጥቅም ተመሳሳይ መሆኑን አውቀ ይሄን የህዝቡ የጋራ አካፋይ አድርጎ መውሰድ የሁሉም ያጠቃላሉ ማለት ነው። ለምሳሌ ለኦሮሞ ተዛ ለአማራ ያልተከበረ መብት ሊኖር አይችልም። እንግዲህ ምን ማለት ነው? ይሄ በአንድ ሀገር ውስጥ ልዩ መብት የሚባለው ካልተፈጠረ ነገር ማለት ነው። ስለዚህ ችግሮቻችንን ምንነትን ማወቅ ይፈልጋል። ምንድን ነው አንዳንዴ የሚመስሉ ግን ችግር ያልሆኑ ነገሮች አሉ። ስለዚህ እነዛን ችግሮች ነጥለን ለይተን በማውጣት በነዛ ላይ ማተኮር ያለብን ይመስለኛል። ይሄን ችግር ምንድን ነው? በኢትዮጵያ ውስጥ እስካሁን ድረስ ሕግ የበላይ አልተፈጠረም። አሁን ህዝቡ ብዙ ጊዜ የምንምታው ልዩ መብት የሚባል አለ። ገዥ ሲፈልግ ለፈለገው ሰው የሚሰጥ ሲፈልግ ደግሞ የሚነሳው በሕግ ተገዶ የሚከበርለት መብት እስካልተፈጠረ ድረስ የልዩ መብትን የማቀያየር ጉዳይ፣ የጭቆናን ማቀያየር ጉዳይ ነው የሚሆነው። ጭቆናን በጽንፍ ሀሳብነት ደረጃ ነው መረዳት ያለበት። የት ላይ ጨቋኝ ነው የት ላይ ጨቋኝ ነው የሚባል ነገር ስለሌለ የህዝቡ አጠቃላይ ምርት የጋራ አካሀያ ሆነው ሆኖ ኢትዮጵያን ለኢትዮጵያውያን የመለስ አካሄድ መከተል አሁን ላለው ችግር ዘላቂ መፍትሄ ይፈጥራል ብዬ አስባለሁ። መልካም አመሰግናለሁ። አቶ ተማም የመጨረሻው እድል የእርሶ ነው። አቶ ጌታነ እርሶም ለዘለቄታው ተስፋ ለዘለቄታው ሁነኛ ለውጥ ምን አይነት እርምጃዎች መወሰድ አለባቸው ወይም ይበጃሉ ይላሉ? የመፍትሄ ሀሳቦችን በዋነኝነት ጋሽ መስፍንም አቶ ተማምም አንስጠውታል። ግን ኢህአዴግ አሁን ይህንን ነገር ለመፈጸም የሚያስችል ተክለ ሰውነት ያለው አነት ነው አጠቃላይ ሁኔታው አንደኛ ገፊ ምክንያትም ነው ለውጡ በደሎች ላለፉት ሀያ ስድስት አመት ሰው ሲባል አልሰማ ሲል ሲሄድ ሲገፋ ሲገፋ አሁን ገፊ ነው በቃ ኢህአዴግ በምንም አቅም ይህን ነገር ለመፍታት የሚያስችል ተክለሰብና እያሳየ ማርያለም የለውም። በተደጋጋሚ አሁንም ኢትዮጵያን ለመታደግ እንደዚህ እያደረግ ነው የሚል በግል እንደ ድርጅት አጠቃላይ ኢህአዴግ እንደ ጠናቅል ደግሞ እያንዳንዱ ፓርቲዎች እያደረጓቸው ያሉ እንቅስቃሴዎች ምንም መፍትሄ የሚያመጣ ነገርም አይደለም። ግን ኢትዮጵያውያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድ በር ወይም መውጫ ነገር እናዘጋግላቸው ልናገር እኛም ደግሞ እነሱን አኮሞዴት ልናደርግ የምንችልበት ናዛ እንደኛ ማሰብ አለብን። ኢህአዴግ ግን ይህን ለመስጠት እንዲያስችለው ማድረግ ያለበት በሳዊ ነገሮች መጀመሪያ የሜዳሩን የፖለቲካ ስፔሱን ልኩም ጭምር ለምናዋጣው ነው። እስከዛ ድረስ ሲዘጋ ነበር፣ ሲያስር ነበር፣ ሲያሳድግ ነበር። ሁሉም የሚያደርገውን ነገሩን አድርጎታል። ዛሬ የደረስበት ደረጃ ላይ ደርሷል። ይሄ ነገር ግን ወደ ጥፋት ሄዶ እኛም ከዚህ በፊት ስንበደል ነበር፣ ስንገፋ ነበር፣ ስንሰደብ ነበር። አሁን መገፋቱ መበደሉ ለእነሱ እጅ ጭምር መጥፋት፣ እነሱም እኛም አንድ ላይ ገደል ከምንገባ በንግግር መውጣት ይገባናል። ለሁላችንም የጋራ የሆነች አንድ ኢትዮጵያን አንድ ኢትዮጵያ መፍታት ስለሚኖርብን ግን ይህንን መፍጠር በምንችልበት ሁኔታዎች ላይ ስንነጋገር፣ አንደኛ መስመራት የሚገባቸው የታሰሩ የፖለቲካ ፓርቲ መሪዎች አሉ። የሲቪት እና የሚዲያ የጋዜጠኞችም አንዱ እነሱን መፍታት መጀመር አለባት። በዚህኛው በኩል ደግሞ ኢትዮጵያውያን አንዱ ትግሬ፣ አንዱ ኦሮሞ፣ አንዱ ምናምን በሚል የሚደረግ የዘር ጥላቻን በፍጹም አስወግደው በኢትዮጵያዊነት እጅ ለእጅ ተያይለን መፍትሄያቸውን በጋራ መፈለግ አለብን። ይሄ እኮ በኢህአዴግ ብቻ ሳይሆን በኢብን በተቃዋሚዎች መካከል ሀገር ውስጥ ባለ ሀገር ውጭ ባሉ መካከል ራሱ ያሉት የተፈጠሩት መጀመሪያ መምጣት አለባቸው። እነሱን እኛ እራሳችን መጨረስ አለብን። ኢህአዴግንም ደግሞ እነሱንም አግዞ ማውጣት ያስል እነሱን ለመታገዝ እንዲመጅ ራሳቸውን ክፍት ማድረግ አለባት። ተደጋጋሚ አይተውታል። የሚሄዱበትም ሁሉንም መንገድ አይተዋል ዘግተው የሲቪክ ማህበራትን ሚዲያውንም፣ ፖለቲካ ድርጅቶችንም፣ ሃይማኖት ተቋማትን ሁሉንም ዘግተው በኋላ ላይ ለእነሱ ጭምር መፍትሄ ማምጣት የማይችል ሀገር ነው መጨረሻ ላይ የያዙት እና ይህን ሀገር መርተው ቢሄዱ የበለጠ እነሱንም ወደ ጥፋት የሚወዛቸው እንጂ ወደ መልካም መንገድ አያመጣቸው እኛ ደግሞ እነሱ የሄዱበትን ነው መንገድ አይተናል፣ ተገንዝበናል። ለሀገራችን ምንም የፈጠረው ነገር የለም። እስቲ ሂዱ እንያቸው ስንልም እምም ችለውንም ደግሞ ስንታገላቸውም ቆይተናል። አሁን እዚህ ጋር ደርሰናል። ስለዚህ እነሱንም ቢሆን ጎተ ማውጣት ይኖርብናል። እነሱ ለዛ ፈቃደኛ ሊሆኑ ይገባቸዋል። እውነት ነው። ገዥዎችን ስለሆኑ ዋናው ጉዳይ ዋናው የመጫወቻ ኳስ በእነሱ እጅ ስላለች እኛም ደግሞ ከዛ አልፈን ራሳችን እና ተባብረን ከጥላቻ እኛም ወተን እነሱም እንደዚህ ስለሆነ መዘስ ስለሆነ በሚል የምናደርገውን ነገር መቆጠብ ይገባናል።

ሁሉም ዜጋ የበኩሉን ጥረት ማድረግ አለበት። ዳር ቆሞ መመልከት ሳይሆን የድርሻውን መወጣት አለበት። ለዚ አስገዳጅም ነው። ምንም መውጫ የላቸውም። እዚህ ውጪ ሌላ መንገድ አማራጭ አለን ቢሉ የበለጠ ሀገሩን ከማፍረስ ያለፈ የሚያደርጉታል። መልካም ሁሉም የመፍትሄ አካል መሆን አለበት ነው ያሉት አቶ ጌታነ የአገር ጉዳይ ውይይቶች ይቀጥላሉ አድማጮች ቀደም ብሎ በተነሱትም ሆነ በሌሎች ለዘለቄታው ደህንነት ይበጃሉ በምትሏቸው ጉዳይ ዙሪያ በያላችሁበት እንድትነጋገሩ እንድትወያዩ እንጋብዛለን የአገር ጉዳይ ፕሮግራም ይሆንላችሁም ነው አስተያየቶቻችሁን አድርሱን እሺ ፕሮፌሰር መስፍን ለመቀራረብ ያስፈልጉ ነገሮች አሉ እነዚህ ለመቀራረብ የሚረዱ ነገሮች ባለስልጣኖቹ አገዛዙ እጅ ነው። አንደኛ የሚወያያ መድረኮችን መስመሮችን የግልም የሆኑ የመንግስት በሙሉ ነጻነት ነጻነት እንዲኖር ማድረግ። ሁለተኛ የታሰሩትን ሰዎች በሀሳብ ደረጃ ምንም ተጨባጭ ወንጀል ሳይኖርባቸው በፖለቲካ ምክንያት ሀሳባቸውን ቀኛናል የታሰሩ ሰዎችን መልቀቅ። እነዚህ ነገሮች ይሰጡናል። ለዜጎች በሙሉ እንደ አዲስ እንድንጀምር ምን እንፈርዝ ጠላቻን እንድንፈርዝ ወደ ፍቅር ደረጃ እንድንሄድ ፍርን ይሰጣሉና በዚህ በትንንሽ ነገሮች ቢጀምሩ ጥሩ ነው እላለሁ። መልካም በጣም አመሰግናለሁ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች በተነሱትም ሆነ ሌሎች ለዘለቄታው ደህንነታችን ይበጃሉ በምትሏቸው ጭብጦች ዙሪያ በያላችሁበት ተነጋገሩ። በድጋሚ ግብዣችን እናቀርባለን። የአገር ጉዳይ ፕሮግራም የሁላችሁም ነው። አስተያየቶቻችሁን አድርሱን። እንግዶቼ ፕሮፌሰር መስፍን ወልደ ማርያም፣ አንጋፋ ምሁር፣ የአገር ጉዳይ ላይ ያለመታከት መታከት በመጽሐፍና የሚያምኑትን በግልጽ በመናገር የሚታወቁ ዛሬም የጤና ሁኔታው ያንሀል በማያበረ የሚታበትን የአገር ጉዳይ ያገባኛል ብለው ለዚህ ውይይት በመገኘቱ አመሰግናለሁ። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማማ አባቡልጉ ጠበቃና የሕግ አማካሪ። እንግዶች ሶስታችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። በመሰሉ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለሁ። እኛም አሉላን ለዝግጅቱ እናመስግንና ወደ ተከታዩ ዘገባ እናልፋለን። ዘንድሮ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ የኬንያ ተማሪዎች ውስጥ ዘጠና ከመቶ የሚሆኑት ያላለፉበትን ምክንያት መንግሥት እንዲመረምር አንዳንድ ተቃዋሚ የፓርላማ አባላት ጥሪ አስተላልፈዋል። የትምህርት ሚኒስትሩ ግን በውጤቱ ረክቻለሁ ባይ ናቸው። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በኬንያ ምክር ቤት የተቃዋሚው ፓርቲ አባል ካሌብ አሚሲ ትላንት ናይሮቢ ከተማ ውስጥ ለጋዜጠኞች ሲናገሩ ያን ያህል ከፍተኛ ቁጥር ያለው የሁለተኛ ደረጃ ትምህርት ቤት ተማሪ የወደቀበትን ምክንያት ፓርላማው ማወቅ አለበት ብለዋል። የኬንያ የብሔራዊ ፈተናዎች ጉባኤ ኔክ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተናውን ለምን ከፍተኛ ቁጥር ያላቸው ተማሪዎች ማለፍ እንዳቃታቸው መርምሮ አጠቃላይ ሪፖርት እንዲያዘጋጅ መመሪያ ሊሰጠው ይገባል። ጉዳዩ በነጻ አካልም መመርመር አለበት። ይህም ምርመራ መከናወን ያለበት ኬንያ ውስጥ በሚገኙ ታማኝ የኦዲት ኩባንያዎች መሆን አለበት። በኬንያ እንደ አውሮፓን ዘመን አቆጣጠር በ2017 ዓ.ም ማለትም ዘንድሮ ወደ ኮሌጅ መግቢያ ፈተናውን ለመውሰድ የተቀመጡ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቁጥር ከስድስት መቶ ሺህ በላይ ነው። ከዚህ ውስጥ ያለፉት አስር በመቶ ብቻ ናቸው። ይህ አስደንጋጭ ውጤት በወላጆች በመምህራኑና በሌሎችም ጉዳዩ በሚመለከታቸው አካላት ዘንድ ከፍተኛ ሮሮ አስነስቷል። መጻዩ የኬንያ ተማሪዎች እጣ ፈንታ፣ የሀገሪቱ የትምህርት ጥራት ጉዳይ ሁሉንም አሳስቧል። አሁን የሚነሳው ቁልፍ ጥያቄ ያን ያህል ተማሪ ፈተናውን እንዲወድቅ ያደረገው ምክንያት ምንድን ነው የሚለው ነው። ተማሪዎቹ ናቸው ወይስ መምህራኑ ወይስ የሥርዓተ ትምህርቱ መዳከም? ወደ ሚሊዮን የሚጠጉ ተማሪዎች የወሰዱትን ፈተና በሦስት ሳምንታት ጊዜ ውስጥ በጥድፊያ አርሞ ለመጨረስ ሲባል የተሠራ ስህተት ይኖር ይሆን? እነዚህ ሁሉ መጣራት ይገባቸዋል። ማርክ ኒያሚታ በኬንያ ፓርላማ የተቃዋሚው ፓርቲ አባል ናቸው። ችግሩ በአጣዳፊ ሊወገድ ይገባል። አለበለዚያ በሚሊዮን የሚቆጠሩ ወጣት ልጆቻችን ለከፍተኛ ደረጃ ትምህርት አይደርሱም ሲሉ ያስጠነቅቃሉ። ይሄ ችግር መፍትሄ ሳይገኝለት በዚህ መንግሥት ውስጥ ለሚቀጥሉ ውስጥ አምስት ዓመታት ከቆየ የሁለት ነጥብ አምስት ሚሊዮንና ከዚያም በላይ ወጣቶች መጻይ ዕድል ይከሽፋል። አንዳንዶቹ የኬንያ ባለሥልጣናት የሚሉት ተማሪዎቹ በብዛት ፈተናውን የወደቁበት ምክንያት ማጭበርበርን ለመከላከል ሲባል የተያዘ ጥረት ውጤት ነው ነው የትምህርት ሚኒስትሩ ፍሬድ ማትያንጊ ከሲቲዝን ቴሌቪዥን ጋር ባካሄዱት ቃለ ምልልስ ፈተና ማጭበርበርን የመከላከል ውጤት ነው የሚለው አባባል ምናልባት ትክክል ሊሆን እንደሚችል ጠቁመዋል። ውጤቶቹ ያመላከቱት የኬንያ ትምህርት ጥራት በትክክል እምን ቦታ ላይ እንደደረሰ ያንጸባርቃል ሲሉም አብራርተዋል። I am very satisfied with the results we've had the last, uh, uh, two years. እኔ በ2016ና 2017 ዓመታት ውጤቶች በጣም ረክቻለሁ፣ ምክንያቱም ከዚያ ቀደም ለበርካታ ዓመታት የኖርነው በውሸትና በማጭበርበር ስለነበር ነው። አሁን እውነቱን ከምንጋፈጥበት ደረጃ ላይ ደርሰናል። የኬንያን የትምህርት ቀውስ ለማስወገድ ብሔራዊ ጉባኤ እንዲጠራ ግፊቱ አይሏል። የኮሌጅ መግቢያ ፈተናውን የወደቁ ተማሪዎችን በተመለከተም ሊደረግላቸው የሚገባውን ለማወቅ ጉባኤው ያስፈልጋል ተብሏል። ፓርላማው በጉዳዩ ላይ በመጪው የካቲት ወር ይመክራል ተብሎ ይጠበቃል። ውረትና ክቡራን አድማጮች ዝግጅቶቻችን እንግዲህ ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። ቴክኒሻኑ ፓትሪክ ዲያኖ፣ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባ የወገባ የሆነች እንግዲህ ልንሰናበት ነው ያስተናገድናችሁ ቆንጅታዬና እኔም ሶሎሞን አባተ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ስንሰናበታችሁ አንዲት የአዲስ ዓመት የኒው ይር እመዜማ አመዜማ ጣል እናድርግላችሁ እስከ ዝግጅታችን ፍጻሜ። የማን ነው የሚለውን ጥያቄ ባነሳ ሃሬ ኮኒክ ጁኒየር ለአዲሱ ዓመት ዋዜማ ሐሳብሽ ምንድን ነው? አራት ቀን አለው። ሊጠይቅ ይችላል፣ ሊያግባባ ይችላል። ባለቀ ሰዓት እንዳይሆን ትግርኛ ከዚህ ዝግጅት ቀጥሎ ይቀርባል። ክቡራትና ክቡራን አድማጮች አብራችሁን ስለ ቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። No Years Eve Wonder whose arms will hold you good and tight when it's exactly twelve o'clock that night. Welcoming in the new year. i'm crazy to suppose